ትንቢተ ሆሴዕ ምዕራፍ አስራ አራት እስራኤል ሆይ፣ በኀጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኀጢአትን ሁሉ አስወግድ፣ በቸርነትም ተቀበለን፣ በወይፈንም ፈንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸውም፣ በሉት። ቁጣዬ ከእርሱ ዘንድ ተመልሶአልና ዐመፃቸውን እፈውሳለሁ፣ በገዛ ፈቃዴ ወዳቸዋለሁ። ለእስራኤልም እንደ ጠል እሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰዳል። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ፣ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ ከእህሉም የተነሣ ይጠግባሉ፣ እንደ ወይንም አረግ ያብባሉ። መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔ እንደ ለመለመ ጥድ ነኝ፣ ፍሬህ በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል ተላላፊዎች ግን ይወድቁበታል።